እግዚአብሔር አምላካችን እየተመሰገነ ይሁን። ዛሬ የማካፍላችሁ ቃል እዚህ ሐዋርያት 17 ቁጥር 28 ላይ ባለው የእግዚአብሔር ቃል ላይ የተመሰረተ ነው። ሐዋርያት ስራ ምዕራፍ 17 ቁጥር 28 ላይ ያለውን ቃል ቅድም አንብቤው ነበር፣ አሁንም እንደገና አነበዋለሁ። እኛም የምንኖረው የምንንቀሳቀሰውና ህልውናችንን ያገኘኑ በሱ ነው። ይህም የእናንተ አንዳንድ ገጣሚዎች እኛ ደግሞ የእሱ ዘመዶች ነን እንዳሉት ነው ብሎ ሐዋርያው የተናገረውን ክፍል መሰረት ያደረገ ነው። ስለዚህ የስብከቴ ርዕስ በሱ እንኖራለን፣ እንንቀሳቀሳለን፣ ህልውና አለን የሚል ነው። ሶስት ነገሮች ናቸው እዚህ እግዚአብሔር ቃል ላይ የተጻፉት ስለኛ ነው። እኛም እንኖረው በሱ ነው። እኛም እንንቀሳቀሰው በሱ ነው። ህልውና ያገኘነው ነው በሱ ነው የሚል ሀሳብ እና እውነት ነው ሀሳብ ብቻ ሳይሆን እና እንደ መግቢያ የምናገረው ሐዋርያው ቅዱስ ጳውሎስ በአቴንስ ከተማ እንደነበር ቅድም ጠቅሻ ጠቅሻለሁ ቁጥር 15 ላይ ስንመለከት አቴንስ ከተማ ነው ከቆሮንቶስ ወደ አቴንስ መጥቶ ከፍተኛ ስደት ነበር አቴንስ አድርሰውት ሌሎቹ ወደ ቆሮንቶስ ተመልሰው እንደገና እንዲመጡ እየጠበቀ እያለ ነው መምጣት ነበረባቸው እነ ጢሞቴዎስ እየጠበቀ ጳውሎስ በአቴንስ ከተማ እየተዘዋወረ የአቴንስን ከተማ ይመለከት ነበር። እና አቴንስ ከተማ አሁንም አለች፣ አሁንም ያለች ከተማ ናት። ምን ያህል ጥንታዊ እንደሆነች ማሰብ እንችላለን። ከዛም በፊት ለብዙ መቶ ዓመታት የኖረች ከተማ ናት። በስልጣኔም በዚህ በምርምር በጥበብ የታወቀች ከተማ ናት። አቴንስ የግሪክ ፍልስፍናና የግሪክ ምርምር ማዕከል የነበረች ሀገር ናት። እና አቴንስ ግን በጣዖት አምልኮ ደግሞ የተሞላች ናት በጣም ብዙ ጣዎቶች አሉ በየመንገዱ ጫፍ ላይ ጣዎቶች አሉ ጣዎቶች ጣዎቶች እና ሐዋርያው ቅዱስ ጳውሎስ ቅድም እንዳነበብኩት በጣም ብዙ ጣዎቶችን ባየ ጊዜ መንፈሱ ተበሳጨበት የሚል ነገር እንዳነበብን ታስተውላላችሁ እና በአቴንስ ከተማ ሌላም የሚጠበቅ ነገር አለ ቅድም ባነበብኩት ላይ አስተውላችሁ ከሆነ ብዙ ነገር ነው የሚከናወነው። በአቴንስ ከተማ ከተሞች በጣም ብዙ ነገር ነው የሚከናወንባቸው። የከተማን ፍልስፍና የከተማን አወቃቀር ከተሞች ውስጥ ምን እንደሚደረጉ ምናልባት ሌላ ጊዜ በጣም በስፋት እናይ ይሆናል። ግን ከጣዖት አምልኮ ጋር ፍልስፍናም የሚከናወንባት ከተማ ነበረች። ሰዎች ሁሉ ሳነብ ሰምታችኋል ምን አዲስ ነገር አለ እያሉ በየቀኑ ከተማ ወጥተው ምንድን ነው ዛሬ ያለው አዲስ ነገር፣ ከሌላም ቦታ እንግዶች ሁሉ መጥተው ምን አዲስ ነገር አለ ብለው የሚጠይቁበት ቦታ እንደሆነ በንባቡ ሰምታቸዋል። አዲስ ነገር ለመስማት የሚመጡባት ከተማ ነበረች። በእርግጥ ሰዎች በሕይወት የሚኖሩበት ምክንያት ምንድን ነው፣ የሕይወት ትርጉም ምንድን ነው፣ የሕይወት ዓላማ ምንድን ነው የሚለውን ግን ፈጽሞ እውር የሆኑበት ጊዜም እንደነበረ ማየት ትችላላችሁ። እና ይህንን ለመግለጥ ድንገት በእግዚአብሔር እቅድ መሰረት ጳውሎስ እዛ አቴንስ ከተማ ተገኝቷል። እግዚአብሔር በሱ ለመግለጥ የፈለገውን ነገር ለመግለጥ ወደ ዋና ዋና ወደሆኑ ሰዎች የጳውሎስ መልእክት እንዲደርስ እግዚአብሔር አድርጎ ነበር። እና ስለዚህ ጳውሎስ በጥበብ በድፍረት ለሰዎች ዋና ዋና ለተባሉ ለፈላስፎች የሰበከው ስብከት መካከል ነው። አሁን እኔ የምናገርበት ሀሳብ ያለው እና የመጀመሪያው ነጥቤ ጳውሎስና ፈላስፎች የሚል ነው። እዚህ ቁጥር 15 ላይ እና ቁጥር 16 ላይ ቅድም እንዳየነው በአቴንስ ከተማ ጳውሎስ እነ ጢሞቴዎስን እየጠበቀ ነው፣ ግን በምኩራብ በገበያ ሁሉ ከአይሁዶች ጋር እየተነጋገረ ነው። አይሁዶች የሆነ እምነት አላቸው። አሁንም እምነታቸው እንደተጠበቀ ነው። ግን ደህንነት እንዴት እንደሚገኝ የሚያውቁበት ምንም መንገድ አልነበራቸውም። ምክንያቱም ለደህንነትና ለደህንነት መንገድ የደህንነቱ ምንጭ ጌታ ኢየሱስ በአይሁድ መካከል ተገልጦ ልባቸውንና ሐሳባቸውን የደፈኑ ሰዎች ነበሩ። ስለዚህ ቁጥር 17 ላይ ጳውሎስ በምኩራቦች ከአይሁድ ጋር በገበያ ሁሉ ይነጋገር ነበር እና ጌታ ኢየሱስ ክርስቶስ ለሰዎች ልጆች ህይወት ለመስጠት ከቅድስት ድንግል ማርያም ተወልዶ በመስቀል ላይ ተሰቅሎ ሞቶ እንደገና ከሞት ተነስቶ ወደ ሰማይ አርጓል። ይሄ ነው የደህንነት ምንጩ፣ ይሄ ነው የደህንነት መንገዱ እያለ ይከራከርና ይነጋገር ነበር እና አሁን ይህን ንግግሩን ያደረገው በትንሣኤ ላይ ተመስርቶ ነው። ትንሳኤ ሙታን የሚባል ነገር አለ። አሁን እኛ ሰዎች በምድር ላይ እንኖራለን ለተወሰነ ጊዜ ለምናልባት አንዳንዶቻችን መቶ ዓመት አንዳንዶቻችን ሀምሳ ስልሳ ሰባ የመሳሰለው እንኖራለን፣ ግን እናልፋለን። ከዛ በኋላስ ህይወታችን ይቀጥላል ወይስ አይቀጥልም? ይሄ ትልቅ ጥያቄ ነው። ሰዎች ያን ጊዜ ሰው ኖረ፣ ሞተ፣ አለቀ የሚል ፍልስፍና ውስጥ የነበሩበት ጊዜ ነው እና ያን ጊዜ ጳውሎስ ትንሳኤ አለ የምድር ህይወት ብቻ ብቻ አይደለም የምንኖረው ኑሮ አንድ ቀን ትንሣኤ በትንሣኤ ተነስተን በእግዚአብሔር ፊት በፍርድ እንቆማለን የሚለውን ነገር ሲናገር፣ አሁን ቁጥር 18 ጀምሮ እዚህ ስላይድ ላይ የጻፍኩት እንደዚህ የሚል ቃል ታገኛላችሁ። ከዛም አንዳንድ የኢፒኩሪያንስና የስቶክስ ፈላስፎች አግኝተውት አንዳንዶችም ይህ ለፍላፊ ምን መናገር ይፈልጋል? እንግዲህ አዲስ ነገር የሚፈልጉ ናቸው። ምን ምን አዲስ ነገር አለ እያሉ የሚፈልጉ ሰዎች መካከል ፈላስፎች ናቸው ይሄንን ያሉት። አንዳንዶቹ ሌሎቹ እንግዳ ማለክትን የሚሰብክ ይመስላል አሉ። ምክንያቱም ስለ ኢየሱስና ስለ ትንሣኤ ይሰብክላቸው ነበር ይላል። ከዛ ቁጥር 19 አሪዮፓገስ ወደ ተባለ ቦታ ወሰዱት። እዛ የምትናገረውን ነገር መስማት በደንብ እንፈልጋለን። አዲስ ነገር ነው የምትናገረው፣ ማወቅ እንፈልጋለን። ይሄን አዲስ ነገር ብለው ሊሰሙት እንደተሰበሰቡ ነው እና ስብከቱን ከመናገሩ ስብከቱ እስከ መምጣቴ በፊት እነዚህን ሁለት ነገሮች መናገር እፈልጋለሁ። ስቶይክስ የሚባለው ፍልስፍና ምን ነበር? ኢፒኩሪያንስ እና ስቶይክስ የሚባሉ ፈላስፎች ነበሩ። ስቶይሲዝም፣ ኢፒኩሪያኒዝም የታወቁ የጥንት ፍልስፍናዎች ናቸው። ከ300 ዓመት በፊት ከጌታ ኢየሱስ ከመወለዱ በፊት እና ስቶይክሶች እንደዚህ ይሉ ነበር። ስቶይክሶች ልክ አሁን እንደ ዮጋ ልምምድ አይነት አስተምሮ ነው የነበራቸው። ራስን የመቆጣጠር ባህሪ ማዳበር ሰው ሁሉ አለበት ብለው ይናገሩ ነበር ስቶይክሶች። እና ማንኛውንም ነገር እንድንችል የምንችለው ራሳችንን ስንቆጣጠር ነው። ጥሩ ሀሳቢ የምንሆነው ራሳችንን ስንቆጣጠር ነው። በዓለም የሚሰራውን አንድ ምክንያት ምክንያት የሚሉት ነገር አለ። ሎጎስ ሎጎስ በዓለም ውስጥ ይሄ የግሪክ ፍልስፍና ነው። ሎጎስ በዓለም ውስጥ ያለውን ነገር ሁሉ ምክንያት የሆነው የሆነ የሚሰራ ረቂቅ ነገር አለ። እሱን ማወቅ የምንችለው ልክ እንደሱ መሆን የምንችለው ራሳችንን ስንቆጣጠር ነው የሚል ፍልስፍና ነበራቸው። ኢፒኩሪያንሶች ደግሞ የሚቀጥለው ስላይዴ ላይ ምን ይሉ ነበር? በህይወት ትልቁ ነገር ደስታ ነው። ደስታ ማግኘት ብቻ፣ በተለይም የአይምሮ ደስታ ከምንም ጭንቀት የነፃ ህይወት መኖር ነው ጥሩ ነገር የሚል ፍልስፍና ነበራቸው። ህመም፣ ስቃይ፣ መከራ ትክክል አይደለም። መከራን ህመምን ስቃይ መቀበል የለብንም። ብቻኛ መኖር ያለብን ደስታን በመፈለግ ነው የሚል አስተምህሮ ነበራቸው። እነዚህ ሁለቱ ፍልስፍናዎች በዛን ጊዜ በጣም በከፍተኛ ደረጃ ሰዎች ይከተሏቸው የነበሩ ፍልስፍናዎች ናቸው። ሁለቱም ፍልስፍናዎች እግዚአብሔራውያን አይደሉም፣ የሰው ፍልስፍናዎች ናቸው። ሰው ራሱን የመቆጣጠር ባህሪ አዳብሮ ብዙ ነገር መድረስ አይችልም፣ ራሱንም መቆጣጠር አይችልም። ሰው ሰው በተፈጥሮ ምንድን ነው? ኃጢአተኛ ነው። አዳምና ሔዋን ከሰሩት ኃጢአት ጀምሮ ሰው በኃጢአት ቁጥጥር ሥር ያለ የኃጢአት ባሪያ ነው። ደስታ፣ አዎ፣ በዓለም ውስጥ ኃጢአት በመስራት ደስታ ለጊዜው ይገኛል። አሁን ዕብራውያን መጽሐፍ ላይ ዕብራውያን 11 ላይ የሙሴን ምርጫ የእግዚአብሔር ቃል ሲናገር ሙሴ ከቤተ መንግስት ወጥቶ ከመከራ ከሚቀበሉት እስራኤላውያን ጋር መከራ ለመቀበል ከእውነተኛ አማኞች ጋር ውሳኔ ሲወስን፣ በዓለም ከሚገኝ ጊዜያዊ ደስታ ከነሱ ጋር መከራ መቀበል ይሻላል ብሎ መርጦ ነው የወጣው ይላል። በዓለም ጊዜያዊ ደስታ ይገኛል፣ ምንም ትልቅ ነገር የለም። ምንም ምንም ጥርጥር የለውም። ግን የህይወት ትልቁ ነገር የዓለም ደስታ ሳይሆን በክርስቶስ ኢየሱስ ያለውን የመንፈሳዊ ደስታና ጸጋ ማግኘት ነው። ሁለቱም ፍልስፍናዎች በዛን ጊዜ የነበሩ እና እነዚህ ከ19 ጀምሮ የምናነበው ክፍል ላይ ፈላስፎቹ ጳውሎስ እንዲናገር ፈቅደው እዛ ቦታ ላይ ቆሞ ሐዋርያው ቅዱስ ጳውሎስ የተናገረው ነገር ነው። ግን በመንገድ አንድ ነገር ልንገራችሁ እዚህ ስላይድም ላይ አስቀምጫዋለሁ። በዛን ጊዜ አሪዮፓገስ በተባለው ቦታ ላይ ቆሞ ንግግር ማድረግ አንድ ፍልስፍና ወይም አዲስ ትምህርት ይዞ ንግግር ማድረግ በጣም አደገኛ ነበረ። ምክንያቱም ጳውሎስ በተናገረበት ከተናገረበት ጊዜ 200 ዓመት በፊት ሶቅራጥስ የሚባለውን ፈላስፋ አሬዮፓገስ ቦታ ላይ አቁመው ማርስ ተራራ ላይ አቁመው አነጋግረውት ነበር የአቴንስ ፈላስፎች እና ሶቅራጥስን እዛ ቦታ በመርዝ መድኃኒት ገለውታል። የሶቅራጥስ ፍልስፍና የምንቀበለው አይደለም፣ ስለዚህ ለእኛ የሚስማማ አይደለም፣ ሶቅራጥስ መሞት አለበት ብለው የገደሉበት ቦታ ነው። ጳውሎስ እንደዚህ አይነቱን አደጋ ሊያጋጥመው ይችላል አሁ ይችላል። ጳውሎስ አውቀውም ያንን ታሪክ በደንብ ያውቀዋል። ጳውሎስ በጣም አንባቢ የነበረ ሰው ነው። በጣም ትልቅ የተማረ ሰው ነው። የሚያውቀው ነገር ነው። ግን በጌታ ድፍረት፣ በእግዚአብሔር ጥበብ ሲናገር ፈላስፎች አፋቸውን ከፍተው እንዲሰሙ እግዚአብሔር አድርጎ ሰምተውታል። እግዚአብሔር ይመስገን። አሁን የሚቀጥለው ነጥቤ ያለው የጳውሎስ አስደናቂ ስብከት ነው። ልክ እዚህ ጋር ያለውን ነገር ስትመለከቱ ስብከቱን የጀመረው ጳውሎስ ቁጥር 22 ላይ ነው። ስብከቱ መቼም አስደናቂ ስብከት ነው። የጳውሎስ ስብከት በመንፈስ ቅዱስ ኃይል የተሞላ ስብከት ነው። ከዛ ቆሞ ምን ይላል ቁጥር 22 ላይ። ከዛም ጳውሎስ በማርስ ኮረብታ መካከል ቆሞ እንዲህ አለ፣ እናንተ የአቴና ሰዎች ሆይ በሁሉም ነገር በጣም ሃይማኖተኞች እንደሆናችሁ አያለሁ። ተመልከቱ ጳውሎስ እንዴት እንደጀመረ። የጣዖት አምልኮ ትክክል አይደለም፣ በኢየሱስ ስም እያለ ሲረግም አታውትም። እንደዛ አይደለም ያለው ጳውሎስ። ወይም ደግሞ ታቦት ይዞ መውጣት ትክክል አይደለም፣ በኢየሱስ ስም ሲል አሰሙትም። ያለው ምንድን ነው? የጣዖት አምልኮ አለ። የጣዖት አምልኮ የሚያሳየውን ነገር ነው እየተናገራለሁ። እናንተ የአቴና ሰዎች ሆይ በሁሉም ነገር ሃይማኖተኞች እንደሆናችሁ አያለሁ። የሆነ ሃይማኖት ተከታዮች ናችሁ። ሰዎች በተፈጥሯቸው ሃይማኖተኞች ናቸው። ሃይማኖተኞች መሆናቸው በተለይ የሚያስነቅፋቸውና የሚያስወግዛቸው ነገር አይደለም። ሃይማኖተኞች መሆናቸውን ሲነቅፍ አተው። በጣም ሃይማኖተኞች እንደሆናችሁ አያለሁ አለና እኔ በማልፍበት ጊዜና የምታመልኳቸውን ስመለከት ለማይታወቅ አምላክ የሚል ጽህፈት ያለበትን መሰዊያ አግኝቻለሁ። ለጣዖቶች ሁሉ መሰዊያዎች አሉ። የማይታወቅ አምላክ ተብሎ የተጻፈበት አንድ ለማይታወቅ አምላክ መሰዊያ በጣዖቶች መካከል ተገኝቷል እና ያንን ትኩረት ሰጥቷል ጳውሎስ። በጣም አስፈላጊ ነው ያንን ትኩረት ማድረጉ ይህንን ነው የምሰብክላችሁ እያላቸው ነው፣ ለማይታወቅ አምላክ። አሁን ሌሎቹም በሙሉ ስማቸው ዜስ ምናምን ምናምን የሚባሉ ስማቸው መጥቀስ አልተዘጋጀሁም፣ ግን ማአት አውቶችና አማልክት ናቸው ብለው የሚያመልኳቸው አሉ። ግን ለማይታወቅ አምላክ ብላችሁ ያስቀመጣችሁታለ። በታሪክ ውስጥ ይሄ የማይታወቅ አምላክ የሚል ጽሑፍ ይጻፍ እና ይቀመጥ ብሎ ያስቀመጠ እንዲቀመጥ ያደረገ ኢፒመንደስ የሚባል ሰው አለ። በጣም የታወቀ የቀርጤስ ፈላስፋ፣ በዛን ጊዜ በዓለም ላይ አሉ ተብለው ከሚታወቁ ሰባት ሰዎች አንደኛ የነበረ ሰው፣ በፍልስፍናው በጣም የተከበረ ሰው ይህንን እንዳደረገ ይታሰባል፣ ይነገራል። አሁን ወደዛ ውስጥ አልገባም፣ ግን የማይታወቅ አምላክ አለ። እኔ አሁን የማይታወቅ አምላክ ብላችሁ ያስቀመጣችሁን ያስቀመጣችሁትን ልስበክላችሁ፣ ላውጅላችሁ፣ ልግለጥላችሁ ነው የጀመረው። ስለዚህ አሁን የፍልስፍና ግጭት ውስጥ አይደለም የገባው ጳውሎስ ኢፒኩሪያንስ ስቶክስ የሚባለው እና አይ ኢፒኩሪያንስም ስቶክስም ትክክል አይደሉም ትክክል ናቸው የሚል ነገር ላይ ሳይሆን ለማይታወቅ አምላክ ያላችሁትን እሱን ልግለጥላችሁ ይሄ የማይታወቀው አምላክ ምንድን ነው? ባህሪው? አሁን ጳውሎስን ስትመለከቱት ሲናገር የምታዩት ቁጥር 23 ላይ ይህንን አለና፣ ስለዚህ እርሱን እናንተ ሳታውቁ ታመልኩታላችሁ፣ እኔም ለእናንተ እሱን አውጅላችኋለሁ አለና፣ እሱ ማን ነው? ቁጥር 24 ላይ ዓለምንና በውስጡ ያሉትን ነገሮች ሁሉ የሰራው እግዚአብሔር እሱ የሰማይና የምድር ጌታ ነው ብሎ ነው የነገራቸው። አሁን ዓለምንና በውስጧ ያሉትን ነገሮች ሁሉ የሰራው እናንተ የማታውቁት የማይታወቅ ያላችሁት አምላክ ነው። በእርግጥ እሱ ማይታወቅ ሳይሆን እነሱ ማያቁት ነው እንጂ። ጳውሎስ አውቆታል። ክርስቲያኖች ያውቁታል። የሚታወቅ አምላክ ነው ግን እነሱ አያውቁትም። ይሄ የማይታወቀው አምላክ በዓለም ውስጥ ያሉትን ዓለምን ራሷን እና በዓለም ውስጥ ያሉትን ነገሮች በሙሉ የሰራ ፈጣሪ ነው። በጣም የሚገርም አገላለጥ ነው። እሱ እግዚአብሔር ነው። እግዚአብሔር ይመስገን። ከዛ ቀጥሎ ምን ይላቸዋል? እሱ እግዚአብሔር የሰማይና የምድር ጌታ ሆኖ የምድር ጌታ ነው። የሰማይ ጌታ ነው። ሰዎች የምድር ጌቶች፣ የሰማይ ጌቶች አይደሉም። እሱ ነው። ፈላስፎች የሰማይና የምድር ጌቶች ሊሆኑ አይችሉም። ፕሬዚዳንቶች፣ ጠቅላይ ሚኒስትሮች የሰማይና የምድር ጌታ ሊሆኑ አይችሉም። ፓስተሮች፣ ሐዋርያቶች ወይም ደግሞ ቀሳውስት የሰማይና የምድር ጌታ ሊሆኑ አይችሉም። የሰማይና የምድር ጌታ አንድ ብቻ ነው፣ እሱም እግዚአብሔር ነው። እግዚአብሔር ይመስገን። ግን ቀጥሎ ደግሞ እንዲህ ይላቸዋል። አሁን ጣዖቶች በሙሉ በሰው እጅ ነው የሚገለገሉት። ተመልከቱ፣ በደንብ አስተውሉ። ጣዖቶች እዚ ጋር አንድ ዜስ የሚባል ጣዖት ቢኖር የሚነሳው በሰዎች ነው የሚቀመጠው በሰዎች ነው። ወደ አንድ ቦታ እናሸጋሽግ ሲሉ የሚደረገው በሰዎች ነው። ሰዎች አምጥተው አበባ ጉንጉን ሊጎነጉኑለት ሊያጠልቁለት ይችላሉ። ብርና ሳንቲም ሊዘረግፉለት ይችላሉ። አንዳቸውንም አይነካቸው። ጣዖት እንደዚህ ነው። ሐዋርያው የሚለው እሱ የሰማይና የምድር ጌታ ሆኖ እያለ እንደ ጣዖታት በሰው እጅ አይገለገሉም። ተመልከቱ፣ ቁጥር 24 ምንድን ነው የሚለው በሰው እጅ በተሰሩ ቤተ መቅደሶች ውስጥ አይኖሩም። የሰዎች እጅ ቁጥር 25 ላይ አንድ ነገር እንደሚያስፈልገው ወይም እንደሚጎለው ማለት ትችላላችሁ በሰው እጅ አይገለገልም? የሚገርም ነው። የኛ እግዚአብሔር የሰው እጅ የሚያገለግለው አምላክ አይደለም። የምናመልከው የሰው እጅ። አንዳንድ ሰዎች ሞኞች ናቸው። ለእግዚአብሔር ክብር ለመስጠት የሚያስቡ በጩኸታቸው ወይም ደግሞ በሆነ ነገራቸው እግዚአብሔርን የሚያከብሩ ይመስላቸዋል። እግዚአብሔር ራሱ ክቡር ነው። እግዚአብሔርን የምናከብረው ለክብሩ እውቅና በመስጠት ብቻ ነው፣ ክቡር እንደሆነ በማወቅ ነው። እግዚአብሔር በሰው እጅ አይገለገልም። በሰው እጅ በተሰሩ ቤተ መቅደሶች ውስጥ አይኖርም። እሱ ራሱ በሰራው ቤተ መቅደስ በእኔና በእናንተ ውስጥ ነው የሚኖረው። ትልቅ ነው፣ ታላቅ ነው፣ ወሰን የሌለው ነው። በቅርጽ ሊወሰን አይችልም። በስዕል እሱን መግለጽ አይቻልም። እግዚአብሔር ታላቅ ነው። እግዚአብሔር ይመስገን። የእውነተኛ አማኞች ስትሆኑ ለእግዚአብሔር የሚኖራቸው አመለካከት እንዲህ አይነት አመለካከት ነው። በሰው እጅ አይገለገልም። እዚህ እኛ እንሰበሰባለን፣ እግዚአብሔርን እናመልከዋለን፣ እውቅና እንሰጠዋለን። ግን የእኛ ጩኸት ወይም ደግሞ እውቅና ለመስጠት የምናደርገው የተለያየ ነገራችን ለእግዚአብሔር ክብር የሚጨምርለት አድርገን የምናስብ ከሆነ እግዚአብሔርን እንደ ጎዶሎ ነው የምናየው ማለት ነው። እግዚአብሔር ክቡር ነው፣ በራሱ ሙሉ ነው። እግዚአብሔር ይመስገን። ከዛ ቀጥሎ ሶስተኛ ነጥብ እዚህ ጋር ያስቀመጥኩት ምንም አይፈልግም ቁጥር 25 ላይ አንድ ነገር እንደሚያስፈልገው በሰዎች እጅ አይገለገልም ብሎ ከሰው አንድ ነገር አይፈልግም። ጉድለት የለውም። እግዚአብሔር መብላት፣ መጠጣት፣ መተኛት፣ መድከም የመሳሰለው ነገር አይነካው። እነዚህ በሙሉ ለእኔና ለእናንተ የሚያስፈልጉ ናቸው። እኛ እግዚአብሔር ስላይደለን፣ እግዚአብሔር ከሰዎች ምንም አይፈልግም። እሱ ሰዎችን ለመርዳት ግን ይፈልጋል። እግዚአብሔር እኛን ለመርዳት ይፈልጋል። እኛን ለመደገፍ ይፈልጋል። እኛን ለማጽናናት ይደግፋል ይፈልጋል። እኛን ለመባረክ ይፈልጋል። እኛን ለመርዳት የምንፈልገው ከሆነ ሁልጊዜ ዝግጁ ነው እንጂ ከሱ እርዳታ አይፈልግም። ቤተ ክርስቲያን የምንሰበሰበው፣ የምናመልከው፣ የምንጸልየው እግዚአብሔር እኛን እንዲረዳ እንጂ እኛ እግዚአብሔርን ደገፍ አድርገን እንድናቆመው አይደለም። ይህንን አይነት አስተሳሰብ እግዚአብሔራዊ አይደለም። ደግፈን እናቆሟለን ወይም ደግሞ እናስደስተዋለን ወይም ደግሞ እንባርከዋለን የሚል እግዚአብሔር ራሱ ብሩክ ነው። እግዚአብሔር ራሱ ቅዱስ ነው። እግዚአብሔር ራሱ የከበረ ነው። እልፍ አላፍ መላእክት የሚያከብሩት ነው። እግዚአብሔር ይመስገን። ከሰዎች የሚፈልገው ምንም ነገር የለም። የሚቀጥለው ነጥቤ እሱ እኛን እንደሚደግፍ ማወቅ እኛ እንደሚያጸና እንደሚደግፈን ማወቅ ጥሩ ነው። ግን እንደገና እዚሁ ቁጥር 26 ላይ መጥቶ እዚሁ ቁጥር 25 ላይ ይቅርታ፣ አንድ ነገር እንደሚያስፈልገው በሰው እጅ አይገለገልም እሱ አለና ለሁሉም ሕይወት ላላቸው ማለት ነው ሕይወትን እስትንፋስንና ሁሉንም ነገሮች ይሰጣልና ብሎ ተናገረ። የሚገርም ነው። እግዚአብሔር አምላክ ሰጪ ነው ሰጪ ምን አይነት ስጦታ ሰጪ ነው? ህይወትን ይሰጣል፣ እስትንፋስን ይሰጣል እና ሁሉንም ነገሮች ይሰጣል። እግዚአብሔር ሰጪ እንጂ ተቀባይ አይደለም። እግዚአብሔር ይመስገን ህይወት ሰጪ ነው። ህይወት የመጣው ከሱ ነው። እሱ የህይወት ምንጭና አምጪ ደግሞም ሰጪ ነው። ህይወት የሰጠን እግዚአብሔር ነው። የሚቀጥለው ሳምንት እኔ ባህር ዳር ከተማ ነው መሆነው የማስተምርበት ሁለት ለመሪዎች የማስተምራቸው ትምህርቶች አሉኝ። በፓወርፖይንት አንደኛው የእግዚአብሔርን አስደናቂ አሰራር በተመለከተ ነው እና እግዚአብሔር ከምንገምተውና ከምናስበው በላይ አስደናቂ ነው። እኛ ሁላችንም አንቺ፣ አንተ ህይወት ያገኘኑ ከሱ ነው። እሱ ለሁሉም ህይወትን፣ እስትንፋስን፣ እስትንፋሳችንን፣ የህይወታችንን መንቀሳቀሻ በሙሉ የሰጠን እሱ ነው። ምንም ነገር እኛ ወደዚህ ዓለም ያመጣ ነው የለም። ሁሉንም ነገር ለሁሉም ምን ያደርጋል? ይሰጣል። እግዚአብሔር ሁሉንም ነገሮች፣ የሚያስፈልጉንን ነገሮች በሙሉ የማያስፈልጉንን አይሰጥም። የሚያስፈልጉንን ግን ይሰጣል። በዚህ በአማርኛ ይህንን የሚያስፈልግ የሚለውን በደንብ መተርጎም በጣም አስቸጋሪ ነው ምክንያቱም አሻሚ በማያሻማ መልኩ መተርጎም ትንሽ ትንሽ አስቸጋሪ ነው። እኔ ትርጉም ላይ ሰራለሁ እና በእንግሊዝኛ ግን ሁለት ቃሎች አሉ የሚያስፈልግ ነገርን ለመግለጽ ኒድ እና ወንት። እና ኒድ የሚያስፈልግ ነገር ነው። ኒዳችንን እግዚአብሔር ባይሁ ኮርክሩክ ያሟላል። ኒዳችንን ወንታችንን ግን ላያሟላ ይችላል። አንድ መኪና አለን። አንድ መኪና ባይኮር ኮርክሩክ ይሰጠናል። ሁለት ሶስት መኪና ላይሰጠን ይችላል። ያ ማለት ነው። ወንታችንን ወንታችንን አይደለም የሚያስፈልገንን፣ ግን እግዚአብሔር ብታምኑም ባታምኑም ያሟላል። ክብር ለእግዚአብሔር ይሁን። የሚያስፈልገንም በማሟላት የታመነና ጻድቅ ነው እና ይህንን ይናገርና የመጨረሻው ነጥቤ ሊሆን ይችላል መሰለኝ። ቁጥር 26 ላይ እዚህ ስብከቱን በመዘርዘር ወደ ዋና ነጥቤ ከመምጣቴ በፊት ቁጥር 26 ላይ ምን ይላል? እሱም በምድር ሁሉ ፊት እንዲኖሩ የሰው ልጆችን ከአንድ ደም ፈጠረ የእነሱንም መኖሪያ ዳርቻዎችንና ጊዜያትን አስቀድሞ አዘጋጅቶ ወስኖላቸዋል ብሎ በጣም የሚገርም ነጥብን እንደገና እዚጋ ያስቀምጣል። ስብከት እየሰበከ ነው ጳውሎስ። እየሰበከ ያለው ለፈላስፎች ነው። ለፈላስፎቹ የሚላቸው እዚጋ አንድ የትምክት ነገር መግለጥ ያስፈልጋል። ጳውሎስ የሚላቸው እኔ አይሁዳዊ፣ እናንተ አህዛብ። በአህዛብና በአይሁዳዊ መካከል ትልቅ ልዩነት አለ። ማንኛውም አይሁዳዊ ይህንን ነው መናገር የሚፈልገው። የትም ቦታ በቀረበበት ቦታ ሁሉ አህዛብን የሚንቁ ናቸው አይሁዶች ግን ጳውሎስ እንደዛ አላለም። የሚገርም ነው። ጳውሎስ ዘረኛ አልነበረም። ምን አለ? እሱም በምድር ሁሉ ፊት እንዲኖሩ የሰው ልጆችን ከአንድ ደም ፈጠረ ብሎ ነው የተናገረው። ዘር አይሁዳዊ፣ አህዛብ፣ አረመኔ፣ አይሁዳዊ፣ ጥቁር፣ ነጭ ስሙን እናንተ ጥቀሱት። የሚባለውን እንደዛ አይነት ነገር አልተናገርም። አህዛብ ናቸው አማኞች አይደሉም፣ ግን የሚነግራቸው እኛ ሁላችንም ከአንድ ደም ነው የተፈጠር ነው። የሁላችንም ዘር ወደኋላ ቢወሰድ ወደኋላ ቢወሰድ ሁላችንም የምናርፈው የት ጋ ነው? አዳምና ሔዋን ጋ ነው። ሁላችንም የአንድ ዘር ፍጡራን ነን። አንድ ዘር ደግሞ ምናልባት ሉቃስ ወንጌል ምዕራፍ ሶስትን ብታነቡ ትገረማላችሁ የጌታ ኢየሱስ ክርስቶስን የዘር ግንድ ሲዘረዝር የሉቃስ ወንጌል ጸሐፊ ከማርያምና ከዮሴፍ ጀመረና ኦፍኮርስ የማርያምን የማርያምን የዘር ግንድ ይዞ ሄዶ ሄዶ ሄዶ አዳም የአዳም ልጅ ብሎ ተናገረና ሴት የአዳም ልጅ ብሎ ተናገረና አዳም የማን ልጅ የእግዚአብሔር ልጅ ብሎ ነው የተናገረው እኛ ሁላችንም ከእግዚአብሔር የመጣን ከአንድ ደም የተፈጠርንን ከአንድ ጂን የመጣንን የሚለውን ለማስረዳት ነው። ከዛ ቀጥሎ እነዚህን ሰዎች ከአንድ ደም የመጣነውን ደግሞ በጣም በሚገርም መንገድ የሚኖሩበትን ዳርቻ እና ጊዜ መደበላቸው ብሎ ይናገራል። እኛ ያለንበት ዘመን አሁን የምንኖርበት ጊዜ በእግዚአብሔር የተመደበ ነው። ከዚህም በፊት ብያለው የዛሬ መቶ ዓመት ለምን አልተወለድኩም ብዬ ሳስብ እግዚአብሔር እንድወለድ የፈለገበት ዘመን ይሄ ነው። የዛሬ ከዛሬ በኋላ ከመቶ ዓመት በኋላ ያልተወለድነው ለምንድን ነው? አንዳንዶቻችን እግዚአብሔር እንድንወለድና እንድንኖር የወሰነው ይሄ ጊዜ ነው። ለምንድን ነው አሜሪካ የመጣነው? የምንኖር የምንኖርበት ዳርቻ ስለተመደበ ነው በእግዚአብሔር። እኛ የወጣንበትን ገጠር አካባቢ እናውቃለን፣ ግን እግዚአብሔር አምጥቶ እዚህ አስቀምጦናል። ጥሩ ምሳሌ ነው። ምናልባት ታደሰ ማንሳት ይቻላል። እዚህ ከናዝሬት ገጠር ብድግ አድርጎ እግዚአብሔር እዚህ ቁጭ አደረገው። የሚኖርበትን ዳርቻ ማን የወሰነው? እግዚአብሔር ነው የወሰነው። እግዚአብሔር ነው የወሰነው። ይሄንን ነው ጳውሎስ የሚነግራቸው። አቴንስ ነው ያላችሁት። ይህንን የመደበው ማን ነው? እግዚአብሔር ነው። አሁን በዚህ ቦታ ራሱ ቆማችሁን ይህን እንድትሰሙ ያደረገው ማን ነው? ራሱ እግዚአብሔር ነው። እግዚአብሔር ያላደረገው ነገር በምድር ላይ ያልወሰነው ነገር አይሆንም። ክብር ለእግዚአብሔር ይሁን። ሁላችንም ግን በእግዚአብሔር መልክና ምሳሌ ነው የተፈጠር ነው። የሚቀጥለው ነጥቡ ጳውሎስ የሚናገርበት የዚህ ዓላማ ምንድን ነው የሚለውን ይናገራል። የዚህ ዓላማ ሰዎች ባሉበት ጊዜ እና በሚኖሩበት ቦታ አንድ ነገር እንዲያደርጉ እግዚአብሔር ሁሉንም ሰው እንደሚጠይቅ ነው የሚናገረው። ምንድን ነው የሚናገረው? ባሉበት ጊዜና ባሉበት ዳርቻ እግዚአብሔርን ፈልገው እንዲያገኙት ነው የወሰነው ብሎ ይናገራል። እግዚአብሔርን ፈልገው ሰዎች እንዲያገኙት አሜሪካ፣ እግዚአብሔርን ፈልገው ሰዎች እንዲያገኙት ኢትዮጵያ፣ ባሉበት ቦታ በተቀመጡበት ቦታ እና ዘመን ሰዎች ሁሉ እግዚአብሔርን ፈልገው እንዲያገኙት ነው። ቁጥር 27ን ላንብብላችሁ አላማው ሰዎችን በጊዜና በቦታ ባሉበት ቦታ እንዲቀመጡ ያደረገው ጌታን እንዲፈልጉ እሱንም እንዲመረምሩና እንዲያገኙት ነው። ቢሆንም እሱ ከእያንዳንዳችን የራቀ አይደለም። እዚህ አቴንስ እግዚአብሔርን ፈልጋችሁ እንድትመረምሩ መርምራችሁ እንድታገኙት ነው፣ ፈልጋችሁ እንድታገኙት ነው። እግዚአብሔር ተፈልጎ የሚገኝ አምላክ ነው። እግዚአብሔር ይመስገን፣ ተፈልጎ የሚገኝ አምላክ ግን ከእያንዳንዳችን ሩቅ ደግሞ አይደለም። እግዚአብሔርን ፈልጎ ለማግኘት አለንበት ቦታ እንችላለን ነው የሚለው ጳውሎስ። እግዚአብሔር እዚህ ቦታ አለ ተብሎ እዚህ ቦታ አለ እግዚአብሔር አለ ብላችሁ የሆነ ኪሎ ሜትር ወይም ደግሞ የሆነ ሀገር በራችሁ እንድትሄዱ ሳይሆን አላችሁበት ቦታ ፈልጋችሁ እንድታገኙት ነው። ምክንያቱም እግዚአብሔር የሌለበት ቦታ የለም። እዚህ ሀገር እና እዛ ቦታ ይገኛል ተብሎ የሚነገር ከሆነ የመጀመሪያ ይህንን ቃል የሚቃረን ሀሳብ ነው ማለት ነው። እግዚአብሔር ሁሉ ቦታ ያለ አምላክ ነው። እቤታችን የሚገኝ አለንበት ቦታ የሚገኝ አምላክ ነው። ሩቅ አይደለም እግዚአብሔር በጣም ቅርብ ነው ነው የሚለው የእግዚአብሔር ቃል ቅርብ ነው። ከስትንፋስ የቀረበ ነው። እኔ እዚህ ጋር ስሙን ማስታወስ አለብን ብዬ በእንግሊዝኛ የጻፍኩት ቃል አለ ዘጸአት 3 ቁጥር 14 ላይ እግዚአብሔር ለሙሴ ሙሴ ቁጥር 12 ና ቁጥር 13 ላይ አሁን ወደ ግብፅ ወደ እስራኤላውያን ሂድ ብለህ እየላከኝ ነው እና አንተ ልከኸኛል፣ ኦኬ እሄዳለሁ፣ ግን እዛ ሄጄ የላከኝ የላከኝ ልኮኛል፣ የሆነ የሆነ የተገለጠልኝ ነገር ልኮኛል ብዬ ስናገር እሱ የላከ ማን ነው? ስሙ ማን ነው ብለው ቢጠይቁኝ ምን ልበላቸው ብሎ እግዚአብሔርን ሲጠይቅ እግዚአብሔር ያለው አይ አም ዛት አይ አም ነው ያለው። በሂብሩ ኢህዬ ኤሼር ኢህዬ ነው ያለው። እግዚአብሔር እኔ ነኝ፣ ያ እኔ ነኝ። ሁል ጊዜ ያለ፣ ሁል ጊዜ አሁን እዚህ ያለ፣ አሁን ኢትዮጵያ ያለ፣ ቦታ፣ ሰዓት፣ ጊዜ የማይወስድ ነው። ሁሌ ያለ፣ ሁሉን የሚያይ ነገ ሳይሆን ነገ ነገ ዛሬ የለም፣ ነገ ወይም ደግሞ ዛሬ የለም ትናንትና ምናምን የሚባል አይደለም። ሁል ጊዜ ያለ እግዚአብሔር ነው። የሌለበት ጊዜ የለም። እግዚአብሔር ሁሌ አለ ነው ስሙ። ሁሌ አለ፣ ሁሌ አለ። የትም ቤታችን፣ ጓዳችን፣ መኝታ ቤታችን፣ የትም ቦታ፣ ስራችን ቦታ፣ ትምህርት ቤት ያለ የሚጠብቅ፣ የሚያጽናና፣ የሚያበረታ፣ የሚደግፍ፣ በሁሉ ላይ ስልጣን ያለው ለመከለል፣ ለመጠበቅ ከማንም በላይ ቀድሞ የሚደርስ የከበረ ታማኝ አምላክ ነው። እግዚአብሔር ይመስገን። እነዚህን ነገሮች ነው ጳውሎስ እዚህ ለፈላስፎች የሰበከላቸው። እነዚህን ነገሮች ከእኛ ሩቅ አይደለም ብሎ ከተናገረ በኋላ ቁጥር 28 ላይ ዋናው የመልእክቴ ክፍል ምን አላቸው? እኛም የምንኖረው የምንንቀሳቀሰውና ሕልውናችንን ያገኘነው በሱ ነው ይህም የእናንተ አንዳንድ ገጣሚዎች እኛ ደግሞ የእሱ ዘመዶች ነን እንዳሉት ነው ብሎ ነው የተናገረው። በጣም ይገርማል። ይሄ ካልገባን እግዚአብሔር አይገባንም ክርስትናም አይገባንም ማለት ነው። እኛ የምንኖረው የምንንቀሳቀሰው፣ ህልውናችንን ያገኘነው በሱ ነው። ሶስት ነገሮች ነው ጳውሎስ እዚህ ጋር የሚናገረው። በጣም አላስረዝመውም። አንደኛው የምንኖረው በሱ ነው። እኛ መኖሪያችን እግዚአብሔር ነው። መኖሪያችን እግዚአብሔር ነው። እግዚአብሔር ነው የሚያኖረን ሁሉ ነገር። በምድር ላይ ያለው ሁሉም ነገር የመጣው ከሱ ነው። ውበት ቢኖረን ውበታችን ከእግዚአብሔር ነው። ቁመታችን አጭር፣ ረጅም ቢሆን ከእግዚአብሔር ነው። ከእግዚአብሔር ነው ሁሉ ነገር፣ ሁሉ ነገር። የምንበላው፣ የምንጠጣው የእሱ ነው። የምንተነፍሰው የእሱ ነው። እግዚአብሔር ይመስገን። ይሄ የዕብራውያን መረዳትና መገለጥ ነበር። በብሉይ ኪዳን ዕብራውያን እግዚአብሔርን የሚያቁት እግዚአብሔርን የሚያቁት መኖሪያችን ነው፣ መኖሪያችን ነው፣ የምንኖረው በሱ ነው እያሉ ነበር። እዚ ጋ አንድ ጥቅስ አስቀምጬላቸዋለሁ። ዘዳግም 33 ቁጥር 27 ላይ ሙሴ የመጨረሻ ንግግሩ አካባቢ ነው በጣም ብዙ ሺህ እስራኤላውያን ምናልባት ከአምስት መቶ ሺህ እስከ ሚሊየን የሚደርሱ እስራኤላውያን ተሰብስበው የመሰናበቻው ጊዜ ነው የሰሙት፣ ነው። በጣም ብዙ ሰዎች እየሰሙት ምንድን ያላቸው መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ከአንተ በታች ናቸው ነው ያላቸው። ከነአን ሊገቡ ነው ዮርዳኖስን ተሻግረው፣ መኖሪያችሁ ከነአን አይደለችም እግዚአብሔር ነው። አሜሪካ አሜሪካን ያለኑ መኖሪያችን አሜሪካ አይደለም፣ እግዚአብሔር ነው። እግዚአብሔር ነው መኖሪያችን። የአንዳንዶች ሰዎች መኖሪያ ኢትዮጵያ እንደሆነ ያስባሉ። መኖሪያቸው እዛም እግዚአብሔር ነው። ለእውነተኛ አማኞች መኖሪያችን እግዚአብሔር ነው። እግዚአብሔር ይመስገን። የዘላለም ክንዶች ደግሞ ካንተ በታች ናቸው። ይሄ መኖሪያ የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ናቸው የሚለው አባባል በጣም ብዙ ቦታ በብሉይ ኪዳን ለአማኞች ተነግሯቸዋል። ምን በሚል መልክ መኖሪያ መጠጊያ፣ መሸሸጊያ፣ አምባህ፣ አለትህ፣ መከላከያ፣ ጋሻህ እንደዚህ እየተባለ ተጠቅሷል። የሰዎች የእውነተኛ አማኞች ጋሻ እግዚአብሔር ነው፣ አለታቸው እግዚአብሔር ነው፣ መሸሸጊያቸው እግዚአብሔር ነው፣ መጠጊያቸው እግዚአብሔር ነው። አሁን ጳውሎስ የሚላቸው መኖሪያችን እግዚአብሔር ነው የሁላችንም እያለ እየተናገረ ነው። አማኞችም እንሆን አማኞች አንሆን መኖሪያችን እግዚአብሔር ነው። ግን እግዚአብሔርን ማመን የበለጠ የበለጠ የእግዚአብሔርን አስደናቂ መኖሪያነት የሚያሳይ ነው። የምንንቀሳቀሰው በሱ ነው አለ። መንቀሳቀስ የሚባለው ነገር የምንወጣው፣ የምንገባው ምን ገባው፣ የምንተኛው፣ የምንሰራው፣ የምንነሳው፣ የምንበላው፣ የምንጠጣው፣ የምንሰራው፣ የምንማረው ይሄ ሁሉ እንቅስቃሴያችን ያለው በእግዚአብሔር ውስጥ ነው። እግዚአብሔር ነው የሚያንቀሳቀሰን። ሶስተኛ ግን ህልውና ያገኘነው እኛ ህልውና ያገኘነ መኖር የሚባለውን ነገር ራሱ የሆኑ ወንዶች የሆኑ ሴቶች የሆኑ የሚኖር ህይወት ያለን እና ሁሉ ነገራችን እዚህ ምድር ላይ ያለው ከእግዚአብሔር ነው። እነዚህ ሶስት ነገሮች የመጡት ከእግዚአብሔር ነው። ይህንን ይህንን ይህንን መረዳትና ማወቅ በዓለም ላይ ትርጉም ያለው ዓላማ ያለው ኑሮ እንድንኖር ይረዳናል። ብዙ ሰዎች የህይወት ትርጉም ምን እንደሆነ የህይወትም ዓላማ ምን እንደሆነ አያውቁም። መኖር በቃ መተኛት፣ መነሳት፣ መውጣት፣ መግባት፣ መስራት፣ መመለስ፣ በቃ እንደ ኖሩ ሞቱ፣ ኖሩ ሞቱ፣ ኖሩ ሞቱ እንደሚባለው ይመስላቸዋል። የህይወት ትርጉምና ዓላማ የምንኖረው በእግዚአብሔር እንደሆነ፣ የምንንቀሳቀሰው በእግዚአብሔር እንደሆነ፣ ህልውና ያገኘኑ ከእግዚአብሔር እንደሆነ በማወቅና በመረዳት እሱም በማክበር ለእሱ ቅድሚያ በመስጠት የምናደርገው ኑሮ ነው ትርጉም ያለው የሚሆነው ከእሱ ጋር በመታረቅ በኃጢአትና በበደላችን ከሱ የራቅም በመሆናችን ከሱ ጋር በመታረቅ የእሱን በረከትና የእሱን አኗሪነት፣ የእሱን አንቀሳቃሽነት፣ የእሱን ህልውና ሰጭነት በማክበር በሱ ፊት በፈሪሃ እግዚአብሔር እንድንመላለስ ነው። እግዚአብሔር ይመስገን። የሰዎች እውነተኛ መኖሪያ የተለያየ ሀገር አይደለም እግዚአብሔር ነው። ልዩ ልዩ ማስረጃዎች አሉት ወይ ጳውሎስ ይህንን ለመናገር? አዎ፣ ሐዋርያው ቅዱስ ጳውሎስ የሚናገረው ከመንፈስ ቅዱስ በወጣ የመንፈስ ቅዱስ መገለጥ ነው። የእግዚአብሔር ሐዋርያ በመሆኑ ግን ማስረጃዎች ሰጥቷል። እዚህ ቁጥር 28 ላይ ምን ምን ማስረጃ ሰጥቷል? ለነዚህ ለሰዎች ማስረጃ ለመስጠት በነገራችን ላይ ሐዋርያው ቅዱስ ጳውሎስ በጣም በጣም አንባቢ የነበረ ሰው ነው። በጣም አንባቢ የነበረ ሰው ስለዚህ የጣዖት አምላኪዎች የፔጋንስ ፔጋንስ የምንላቸውን የእነሱ መጽሐፍና ፍልስፍና ሁሉ ያነበበ ነው። ከዚህ የተነሳ ቁጥር 28 ላይ ህሉናችንን ያገኘነው የምንኖረው፣ የምንንቀሳቀሰው በሱ ነው ብሎ ይህም የእናንተ አንዳንድ ገጣሚዎች፣ ፈላስፎች ለማለት ነው እኛም ደግሞ የእሱ ዘመዶች ነን እንዳሉት ነው ብሎ ጠቆም ያደርጋቸዋል። እንደምታውቁት እናንተ ፈላስፎች አሏችሁ፣ ገጣሚዎች አሏችሁ። እና የእናንተ ገጣሚዎች ማስረጃ ሰጣችኋለሁ። ከራሳችሁ ከራሳችሁ ገጣሚዎች እግዚአብሔር ዘመዳችን ነው ብለው ግጥም ገጥመዋል፣ ጽሁፍ ጽፈዋል። እግዚአብሔር ዘመዳችን ነው ብለው የሆነ የሆነ ኤሌመንት ትክክል ነው። እኛ የእግዚአብሔር ዘር የለንም የእግዚአብሔር ፍጡራን ነን። ግን እግዚአብሔር ስለፈጠረን እኛ የእግዚአብሔር ልጆች ነን። በክርስቶስ ኢየሱስ ደግሞ የዳን ነው። እኛ የእግዚአብሔር መቶ በመቶ ምኖች ነን፣ ልጆችና ወራሾች ነን። እግዚአብሔር ይመስገን። ግን እግዚአብሔሮች አይደለንም። እና ይህንን እንደ ማስረጃ ይሰጣቸዋል። ጣዖት አምላኪዎች በደመነፍስ በደመነፍስ እግዚአብሔር ፈጣሪ እንደሆነ ያውቃሉ። ይሄ ሰው ሁሉ ውስጥ ያለ እውቀት ነው። አንድ ጊዜ ጆን ብላንቻርድ የሚባል ሰባኪ የተናገረውን ስብከት አስታውሳለሁ። እና እንግሊዝ ሀገር ነው የሚኖረው በጣም የሆነ አፖሎጄቲክ የሆነ ሰባኪ ነው። ማለት የእምነትን የሚመክት አይነት ሰባኪ ነው። እና በተለይ ስለ ኤቲስቶች እግዚአብሔር የለም ስለሚሉት ሲናገር አንድ ቀን አንድ ቀን አለ አንድ ቀን ኤቲስቶች በሙሉ አንድ ቀን ነፍሳቸው ከህይወታቸው ስትለያይ ልክ በዛች ቅጽበት፣ በዛች ደቂቃ፣ በዛች ሰከንድ እግዚአብሔር መኖሩን ያውቃሉ አለ። ያውቃሉ፣ ግን ያም ብቻ አይደለም። በእያንዳንዱ ሰው ልብ ውስጥ የእግዚአብሔር እውቀት ታትሟል። እግዚአብሔር የለም የሚል እልም ያለ ከሃዲ በምድር ላይ መቶ በመቶ የለም ብሎ፣ በዚህ የለም በሚል እምነት የሚጸና ከሃዲ የለም። ኤቲስት ማለት ነው። ኤቲስቶች ሙሉ በአንድ አይሮፕላን ቢሳፈሩና አይሮፕላኑ አለመጠን ቢነቃነቅ ወይም ደግሞ ኤርፖኬት ሲያጋጥመው ዘጭ ምናምን በሚልበት ጊዜ ያን ጊዜ ኤቲስቶች በሙሉ ኦ እግዚአብሔር እንደሚሉ የታወቀ ነው። እግዚአብሔር የለም የሚል ማንም ሰው የለም በእውነት በእውነት እግዚአብሔር እግዚአብሔር እግዚአብሔር የለም የሚል እና ይሄ ይሄንን እኔ ለአገልጋዮች በሙሉ እናገራለሁ። ወንጌል ለመስበክ ያለን ኦቶሪቲ ይሄ ነው ብዬ ነው የምናገረው። ምክንያቱም በማንም ሰው ልብ ውስጥ የእግዚአብሔር ህልውና የታተመ ነው። በተለይ በህፃናት በጣም የሚገርም ነው። እዛ ውስጥ አልገባም። ግን ማስረጃ ሲሰጥ የእናንተ ምንድነው? ሰዎች እንደዚህ ብለው ተናግረዋል ብሏል። ግን እዚህ መዝሙር 19 ላይ ይህንን ማስረጃ ለማጠናከር መዝሙር 19 ቁጥር 1 እስከ 3ን አነብላችኋለሁ። መዝሙር 19 በጣም አስደናቂ መዝሙር ነው። እንደምታውቁት እኔ ትርጉም ላይ እሳተፋለሁ። ይሄ ቀጥተኛው ትርጉም ላይ ከሂብሩ ላይ በትክክል ነው የተተረጎመው እና ቀጥተኛው ትርጉም መዝሙር 19 እንደዚህ ይላል። ለመዘምራን አለቃ የዳዊት መዝሙር። ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያውጃል። ቀን ለቀን ንግግርን ያወጣል፣ ሌሊትም ለሌሊት እውቀትን ይገልጣል። የእነሱ ድምፅ ያልተሰማበት ንግግር ወይም ቋንቋ የለም ይላል። በሌላው ትርጉም ድምፃቸው አይሰማም አይታወቅም ነው የሚለው በጣም ዲስቶርትድ የሆነ ነው ይሄኛው። ግን የሚለውን ስትመለከቱ ቁጥር አንድ ላይ ሰማያት ይናገራሉ ይላል። የመጨረሻው ቃል የመጀመሪያው መስመር የመጨረሻው ቃል ሁለተኛው መስመር የመጨረሻው ቃል የሰማይ ጠፈር የእጁን ስራ ያውጃል ይገልጣል፣ ይናገራል ማለት ነው። ቁጥር ሁለት ቀን ለቀን ንግግር ያወጣል፣ ንግግር ያወጣሉ ነው የሚለው። ሌሊት ለሌሊት እውቀትን ይገልጣል ይላል። ይሄ የሚወጣው ንግግር የሚገለጠው እውቀት እንደገና የሚነገረው የሰማይ ንግግር እና የሚታወጀው የእሱ ስራ እነዚህ በሙሉ ቁጥር ሶስት ላይ ሲመጣ የእነሱ ድምፅ ያልተሰማበት ንግግር ወይም ቋንቋ የለም የለም ይላል። በኦሮምኛ፣ በቻይንኛ፣ በአማርኛ፣ በሺናሻኛ የተለያየ ቋንቋ ኢትዮጵያ ውስጥ 88 ቋንቋ 7000 ቋንቋዎች በምድር ላይ ባሉ ቋንቋዎች ሁሉ ሰማይና ምድር ለሰዎች እግዚአብሔር ፈጣሪ እንደሆነ ይናገራሉ ነው የሚለው። እግዚአብሔር ሲናገር በተፈጥሮ አልሰማሁም፣ አላየሁም የሚል ማንም ሰው የለም። እግዚአብሔር ይናገራል። ስለዚህ ጳውሎስ እየተናገራሉ ልክ ነው የእናንተ ገጣሚዎች እኛ የሱ ዘመዶች ነን ያሉት ለዚህ ነው ብሎ ነው የሚናገረው እና የመደምደሚያ ሀሳቤ ላይ እመጣለሁ። የመደምደሚያ ሀሳቤ ቁጥር 29፣ 30 እና 31ን ያካተተ ነው። ቁጥር 29ን እዚህ ጋር ጽፌዋለሁ። ስለዚህም አለና ጳውሎስ እኛ የእግዚአብሔር ዘመዶቹ ስለሆንን የእነሱን ሀሳብ አንስቶ በሰው ብልሃትና ጥበብ የተፈጠረውን ወርቅ ወይም ብር ወይም ድንጋይ ይመስላል ብለን እግዚአብሔርን ማሰብ አይገባንም። እኛ ሰዎች ነን እና ልናስብ ይገባናል ነው የሚላቸው። እግዚአብሔርን እናውቀዋለን ወይ? እግዚአብሔርን እናውቀዋለን ወይ? ቀጥሎ ሰላሳንም ለካ ጽፌዋለሁ ይህንንም ያለማወቅ ጊዜያት ማለት እግዚአብሔር ወርቅ ይመስላል፣ ብር ይመስላል፣ ድንጋይ ይመስላል ብለን ያሰብነውን ግን ያለማወቅን ጊዜ እግዚአብሔር አስወግዶ አሁን ግን ሰዎችን ሁሉ በሁሉም ስፍራ እንዲናዘዙ ይሄንን በማሰቤ ልክ አይደለሁም። እግዚአብሔር ሕያው አምላክ ነው እኔን የፈጠረ የምኖርበት ነው ብላችሁ ተናዛችሁ ወደ እግዚአብሔር በንስሐ እንድትመጡ ያዛል ብሎ ምክንያቱም ምክንያቱም እሱ በሾሞ ሰው በኩል በጌታችን በኢየሱስ ክርስቶስ ከቅድስት ድንግል ማርያም ተወልዶ የእኛን ስጋ ለብሶ ለእኛ ሊሞት በምድር ላይ ተመላልሶ በሰላሳ ሶስት ዓመት ተኩል በመስቀል ላይ ተሰቅሎ የሞተልንን ጌታ ኢየሱስን ያስታውሳቸዋል፣ ያውጅላቸዋል። ዓለሙን በጽድቅ የሚፈርድበት ቀን መድቧል። እሱ በሾመ ሰው በኩል በክርስቶስ ኢየሱስ በኩል ፍርድ ይመጣል ዓለም ላይ በሙሉ። እሱም ከሞት ካነሳ በኋላ ሰዎች ሁሉ የእምነት እርግጠኝነት እንዲያገኙ ሰጥቷል ብሎ ይናገራል። ወገኖች፣ ይሄ መልእክት በጣም አስፈላጊ ነው። የመደምደሚያው ሀሳብ ስለ እግዚአብሔር ያለንን አመለካከት እናስተካክል ነው። ለጣዖት አምላኪዎቹ የሚላቸው ስለ እግዚአብሔር ያላችሁን አመለካከት አስተካክሉ። የሚያኖራችሁ እሱ ነው፣ የሚያንቀሳቅሳችሁ እሱ ነው፣ ህልውና የሰጣችሁ እሱ ነው። እግዚአብሔር በጣዖት አምላኪነታችሁ በቅጽበት ሊያጠፋችሁ ሲችል ግን ታግሶ እስከ ዛሬ ድረስ አቁሟቸዋል፣ ቃሉን እንድሰሙ። ስለ እግዚአብሔር ያላችሁ ግንዛቤ ይስተካክል። እኔ እዚ ጋ አንድ ነገር ጽፌ አለሁ። በኮሚኒስቱ ጊዜ ጎጃም ደብረ ማርቆስ ከተማ የሆነ ነገር ነው። ምናልባት ከዚህ በፊት ተናግሬው እንደሆነ አላቅም። ጎጃም ደብረ ማርቆስ መኪና ከተማ አንዲት ልጅ ከእናትና ከአባቷ ጋር ኋላ ኋላ እየተከተለች እሁድ ጧት ወደ ቤተ ክርስቲያን ሲሄዱ አብራት ትሄድ ነበር እና ፖ አንድ ፖሊስ ቀረብ ባለና ከኋላ ኮሚኒስት ፖሊስ እንደሆነ ነው የማስበው፣ አንቺ ልጅ የት ነው የምትሄጂው? ቤተ ክርስቲያን እና ቤተ ስትለው የታወቀ ነው ቤተ እንደምትል እና ለመሆኑ እግዚአብሔር አለ እንዴ አላት። ልጅቷ ዝም አለች፣ መልስ አልሰጠችም። ከዛ በኋላ እግዚአብሔር አለ ወይ ስትል ሲላስ ዝም ስትል ቀጠለ ጥያቄውን፣ ለመሆኑ እግዚአብሔር ማንን ይመስላል ብሎ ጠየቃት። ልጅቷ አለች እና ራሱን ይመስላል ብለው ሄደች። ምንድና ያለችው ልጅቷ? ራሱን ይመስላል እግዚአብሔር ራሱን ይመስላል ህያው ራሱን የሚመስል ድንጋይ የማይመስል ወርቅና ብር የማይመስል ህያው ህልውና ያለው ያለ የሚኖር አምላክ ነው እግዚአብሔር። ለእኛ ህልውና የሰጠን ህይወት የሰጠን የራሱን መልክ አስመስሎ የራሱን ምሳሌ አስመስሎ የፈጠረን እጅግ በጣም ታላቅ የከበረ አምላክ ነው እግዚአብሔር ይመስገን። ስለዚህ ትንሽ ቆም ብለን ማሰብ አለብን። እግዚአብሔር የህይወት ሁሉ ፈጣሪ የህልውናችን ምንጭ ነው። ከምንገምተው በላይ ታላቅና ቅዱስ እውነተኛ፣ ጻድቅ አምላክ ነው። በጣም የሚገርም ነው። ውጤቱ ድንቅ ነበር። ይሄ የዚህ ስብከት ውጤት ድንቅ ነው። ሁልጊዜ ወንጌል ሲሰበክ ሁለት አይነት ሰዎች ነው የምታዩት። የተወሰኑ ሰዎች እግዚአብሔርን ያምናሉ፣ የተወሰኑ ሰዎች በመልእክቱ ላይ ያሾፋሉ፣ የተወሰኑ ሰዎች እንደገና አስቤበት እመጣለሁ ይላሉ። እዚህም የሆነው ይሄ ነው። የመጨረሻውን ክፍል አንብቤ በጸሎት ጨርሳለሁ። ያ አንድ መዝሙር ዘምረን በጸሎት እንጨርሳለን እና እኔ የማስበው ይሄ መልእክት ልባች ውስጥ እንዳይጠፋ እግዚአብሔር ታላቅ ቅዱስ ንጹህ የህልውናችን ምንጭ መሆኑን እንድናስብ ነው። ከዛ ስብከቱን ያቆመው ጳውሎስ ቁጥር 31 ላይ ነው ከዛ ልክ ስብከቱን እንዳቆመ የሙታንን ትንሣኤ በሰሙበት ጊዜ አንዳንዶቹ አሾፉ፣ ሌሎቹ ይህን ነገር እኛ እንደገና እንሰማሃለን አሉ። ስለዚህ ጳውሎስ ከመካከላቸው ተለይቶ ሄደ። ይሁን እንጂ አንዳንድ ወንዶች ከእሱ ጋር ተጣብቀው አመኑ ይላል። ከጳውሎስ ጋር ተከትለው ሄዱ፣ በጌታ በኢየሱስ አመኑ። ከእነሱም መካከል የአሪዮፋገሱ ዲዮኒስየስ እንዲሁም ስሟ ዳማሪስ የተባለች ሴትና ከነሱም ጋር ሌሎች ነበሩ ይላል በጣም ይገርማል ጳውሎስ የሰበከውን ስብከት ሰምተው እዛ አሪዮፓጎስ ላይ ያለ ከፈላስፎች አንዱ ዲዮኒሲየስ አምኗል ስማ ዳማሪስ የተባለች ሴትም አምናለች ሌሎችም ብዙዎች ከነሱ ጋር አምነዋል ይሄ የተሰበከው ነገር እውነት ነው ህይወትን ቻሌንጅ የሚያደርግ ነው ፈጣሪ አለ ህያው የሆነ ይሄ ዳማሪስ የተባለችውን ሴትዮ በተመለከተ የዛሬ 150 ዓመት አካባቢ 6000 ሰዎች መካከል የተሰበከ ስብከት አውቃለሁ፣ አንብቤ ያለሁ። የስብከቱ ርዕስ ዳማሪስ የተባለች ሴት የሚል ነበር። ዳማሪስ የተባለች ሴት ይሄን ስብከት ሰምታለች። ዳማሪስ የተባለች ሴት ከፈላስፎች መካከል ነበረች። ዳማሪስ የተባለች ሴት ከፈላስፎች ጋር የተለያየ የፍልስፍና አመለካከት የምትከተል ነበረች። ግን ጳውሎስ የሰበከውን ስብከት ሰማች። ዳማሪስ ከዛ በኋላ ታሪኳና ምኗ አይታወቅም፣ ግን አማኞና ጸንታ ቀርታለች የሚል ስድስት ሺህ ሰዎች የሰሙት ስብከት አንብብ ያለው በጣም አስደናቂ ስብከት ነው። ዛሬም ዳማሪስ እንደተባለችው ሴት እኛ በጌታ በኢየሱስ ክርስቶስ በማመን ይህንን ታላቅ አምላክ እንድንከተለው፣ እንድናከብረው፣ በእሱ እንድንኖር መኖሪያችን እሱ ስለሆነ ሌላ መኖሪያ ስለሌለን እምነታችን በእሱ ላይ እንዲሆን፣ እንዲጸና፣ እንዲጠነክር ከሱም ደግሞ እርዳታ፣ ድጋፍ በዚህ ሰባራ በሆነ ዓለም ውስጥ ሰዎች በሚሰበሩበት፣ በሚያዝኑበት፣ በሚጨነቁበት የታመነ በጠፋበት የታመነ በሆነው በእግዚአብሔር አምነን እንድንጸና የሰራዊቱ ጌታ እግዚአብሔር ይርዳል። ከዚህ የተሻለ ምንም ነገር በምድር ላይ የለም። እግዚአብሔር ማመን እግዚአብሔር ማመን እንደዚህ አይነት አስደናቂ ንጉስ፣ ኃያል ታላቅ፣ የሚለውጥ የሚሰራ የሚያከብር የሚያስከብር አምላክ ነውና እግዚአብሔር ይመስገን። ቀጥሎ የምንዘምረው ቁጥር ሰባትን ነው። ናንሲ ወደዚህ መታ። ቁጥር ሰባትን ዘምረን እንጨርሳለን። ሰላም አለኝ፣ ሰላም አለኝ Belle B, belle B.